የጆ ባይደንና የፖል ራያን እሰጥ አገባ ሐሙስ ጥቅምት 1 2005 ዓ ም ኬንተኪ የፊታችን ጥቅምት 27 2005 ዓ ም ለሚካሄደው የዩናይትድ ስቴትስ አጠቃላይ ምርጫ የሚደረገው ፕሬዝደንታዊ ፉክክርና ዘመቻ አካል የሆነው የእጩዎቹ ምክትል ፕሬዝደንቶች የፊት ለፊት ክርክር ሐሙስ ጥቅምት 1 2005 ዓ ም ምሽት ላይ ተካሂዷል። የአሁኑ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን በሰነዘሩት ጠንከር ያለ ቃል የኦባማ አስተዳደር የሀገሪቱን ምጣኔ ሀብት መጠገኑን እንዲቀጥልበት የሪፐብሊካን ፓርቲውን ፕሬዚደንታዊ እጩ ምክትል ፖል ራያንን ጨምሮ በተወካዮች ምክር ቤቱ አብላጫ መቀመጫ ያላቸው ሪፐብሊካን እንደራሲዎች ከጎዳናው ዘወር እንዲሉ ጠይቀዋቸዋል። በማዕከላዊ ደቡብ ዩናይትድ ስቴትሷ ኬንተኪ ግዛት በአንድ አነስተኛ ኮሌጅ ውስጥ በተካሄደውና በቴሌቪዥን በመላ ሀገሪቱ በተሰራጨው ክርክር አሜሪካ ለገባችበት የኢኮኖሚ ድቀት ሪፐብሊካኑን ተጠያቂ አድርገዋል። ምክትል ፕሬዚደንቱ ጆ ባይደን ከሰማይ ዱብ ያለ ይመስልና የአንድዬ ያለህ ኬት የመጣ ነው እንደሚሉ ሁሉ ስለዚህ እጅግ የከበደ የምጣኔ ሀብት ድቀት ይናገራሉ፣ አሉ ባይደን። ሁለት ጦርነቶችን በብድር ለመዋጋት ከወሰነው ሰውዬ የመጣ ነው ሲሉ አክለው ወረፉ። ራያንም በበኩላቸው በሰጡት የአጸፋ ምላሽ ፕሬዚደንት ኦባማና የምክር ቤቱ አባላት የሆኑ ዲሞክራቶች በ2008 ዓመተ ምህረት ወደ ሥልጣን በዘለቁ ጊዜ ያሻቸውን ሊያደርጉ የሚያስችላቸው የአንድ ፓርቲ የበላይነት እንደነበራቸው አስታውሰዋቸዋል። ያኔ የኢኮኖሚ ማነቃቂያው ካለፈ ምጣኔ ሀብቱ በአራት ከመቶ እንደሚያድግ አስተዳደሩ ለአሜሪካውያን ቃል ገብቶ ነበር። እያደገ ያለው ግን በአንድ ነጥብ ሶስት ከመቶ ብቻ ነው ብለዋል ራያን። በሌላ በኩል ደግሞ በውጭ ጉዳይ ፖሊሲ ላይ በተደረገው ክርክርም ባለፈው ወር ሊቢያ በነበሩት የአሜሪካ አምባሳደር ላይ የደረሰውን አደጋ እጅግ አሳዛኝ አጋጣሚ ነው ብለውታል ባይደን ማንኛውም በወቅቱ የተሰራ ስህተትም ዳግመኛ አይደገምም ሲሉ ቃል ገብተዋል። የኦባማ አስተዳደር ቤንጋዚ ውስጥ በቂ የደህንነት ጥበቃ አላደረገም ሲሉ ሪፐብሊካኑ እጩ ምክትል ፕሬዚደንት በብርቱ የነቀፉ ሲሆን በወቅቱ የተፈጸመው የሽብር ጥቃት መሆኑን ለማመን እንኳ አስተዳደሩ ሁለት ሳምንት እንደፈጀበት ተናግረዋል። ፓሪስ ያሉት አምባሳደራችን የባህር ወለድ ኮማንዶ ንዑስ ኃይል አጀብ አላቸው አሉ ሚስተር ራያን የታጠቀ የአልቃይዳ ጋንታ እንዳለባት በምናውቃት ሊቢያ ያሉ አምባሳደራችን ተመሳሳይ የባህር ወለድ ኮማንዶ ንዑስ ኃይል ጋሻ ጃግሬ ሊደረግላቸው አይገባም ነበርን? ብለዋል። ቆንስላው ተጨማሪ የደህንነት ጥበቃ ኃይል ያስፈልገው እንደነበረ ፕሬዚደንት ባራክ ኦባማ እንዳልተነገራቸው ባይደን ገልጸዋል። በኢራን የኒውክሌር መርሃ ግብር ላይ የኦባማ አስተዳደር ተአማኒነት የጎደለው በመሆኑ ምክንያት እስላማዊቱ ሪፐብሊክ አጉራ ዘለል ወይም ማናለብኝ ባይሆናለች ሲሉ ሚስተር ራያን ተችተዋል። ባይደን ግን ዩናይትድ ስቴትስ እጅግ የተጠናከሩና አቅም የሚያሳጡ ወይም አሽመድማጅ ማዕቀቦችን በኢራን ላይ መጣሏን ተናግረው የራያንን ክስ ውድቅ አድርገዋል። የሐሙስ ምሽቱ የምክትል ፕሬዝደንትነት እጩዎቹ ክርክር የተካሄደው ባለፈው ሳምንት ከተደረገው የፕሬዝደንት ባራክ ኦባማና የእጩ ፕሬዝደንቱ ሚት ራምኒ ክርክር ወዲህ የሪፐብሊካኑ እጩ የመራጭ ድጋፍ ቁጥር እያሻቀበ መምጣቱ እየተነገረ ባለበት ወቅት ነው። የ69 ዓመቱ ዴሞክራቱ ጆ ባይደን ከ36 ዓመታት ልምዳቸው ጋር እጅግ የተካኑ ፖለቲከኛና የተሳለጡ ተሟጋች እንደሆኑ በስፋት ይታወቅላቸዋል። የ42 ዓመት ዕድሜው የዊስኮንሰኑ እንደራሴ የሪፐብሊካን ፓርቲ እጩ ምክትል ፕሬዚደንት ፖል ራያን ደግሞ ከወግ አጥባቂዎቹ ሪፐብሊካን መካከል እየተነሱ እንዳሉ ኮከብ የሚቆጠሩ ሰው ናቸው። በምክትል ፕሬዚደንታዊ እጩዎቹ መካከል የተካሄደው እሰጥ አገባ ይህ አንድና ብቸኛው ሲሆን፣ ፕሬዚደንታዊ እጩዎቹ ግን ከሚቀሯቸው ሁለት ክርክሮች አንደኛውን የፊታችን ማክሰኞ ጥቅምት ስድስት ኒው ዮርክ ውስጥ በስብሰባ አዳራሽ ከታዳሚዎች በሚቀርቡላቸው ጥያቄዎችና በሁለገብ ርዕሶች ላይ ያካሂዳሉ።